እንግዲህ ዮሐንስ ዛሬ ከሰዓት ጠቅላይ ሚኒስትር ኃይለ ማርያም ፕሬዚደንቱ ባደረጉት ንግግር ላይ ማብራሪያ ሰጥተዋል እና ምን ምን ጉዳዮች ተነሱ? በኢኮኖሚ በፖለቲካና በሚዲያው አካባቢ የተነሱትን አንኳር አንኳር ነገሮችን ለማንሳት ያክል በተለይ በኢኮኖሚ መስክ ግብርናን ለማልማትና ለማዘመን ጉልበትን በስፋት የሚጠቀሙ የአግሮ ፕሮሰሲንግ ለመጠቀም ምን እየታሰበ ነው የሚለው በዚሁ ዘርፍ በርካታ ስራዎችም እየተካሄዱ እንደሆነ እርሻውና ኢንዱስትሪው ተሳስሮ ለእንዲሄድ የአስራ ሁለት የኢንዱስትሪ ፓርኮች ለመስራት እንቅስቃሴዎች እየተደረጉ መሆናቸውን እና በዚህም በግንባታው በተለይ የሐዋሳው እንደ ጥሩ ማሳያ ተደርጎ ሌሎችም ግንባታቸው በፍጥነት እንዲካሄድ የሚደረግበት እንቅስቃሴ ላይ እንደሆነ አብራርተዋል። ሌላ የፖለቲካ ምህዳሩን ከማስፋት አንጻር በተለይ የተጠየቁ ጥያቄዎች ደግሞ የህዝቡን ቀጥተኛ ተሳታፊነት ለማረጋገጥ እንደሚታወቀው የምርጫ ህጉን እስከ ማሻሻል የሚ መሄድ እንቅስቃሴ መደረግ እንዳለበት ነው ጠቅላይ ሚኒስትሩ ያብራሩት። ተቃዋሚዎች የሚደመጡበት ሁኔታ ለመፍጠር ህገ መንግስቱን ማሻሻል ካስፈለገ ሕገ መንግስቱንም የሚሻሻልበት ሁኔታ እንፈጥራለን። ይህ ግን ኢህአዴግ ብቻውን የሚያካሄደው ሳይሆን ከባለድርሻ አካላት በተለይ ከተቃዋሚ ፓርቲዎች አብረን ተነጋግረን ይህንን የማሻሻያ ሕግ ማዕቀፎችንም አድርገን የምናሻሽልበት ሁኔታ ይኖራል በማለት ማብራሪያ ሰጥቷል። በተለይ በማንነት ጉዳይ ላይ ደግሞ የተነሱ ጥያቄዎች በተመለከተ የማንነት ጥያቄ በፌዴሬሽን ምክር ቤት በሚሰጠው የአሰራር ዝርዝር ነገሮች አሉ። እነሱን ተከትሎ ህዝቡን የሚያነሳቸው ጥያቄ ወቅታዊ ምላሽ መሰጠት እንዳለበት፣ ከዚህ ውጭ ግን ዝም ብሎ በስመ የህዝብ ጥያቄ የሚነሱ ነገሮች እና ለብጥብጥ የሚዳርጉ ኃይሎችን አስፈላጊውን ህጋዊ እርምጃ የሚወሰድ መሆኑ፣ በአጠቃላይ ግን ስርዓትና የፌዴሬሽን ምክር ቤት ባስቀመጠው ስርዓት መሰረት የሚካሄዱ ከሆነ ግን አስፈላጊው ምላሽ መገኘት እንዳለባቸው ነው የገለጹት። ከዚህ ከግብጽ ግና ከአባይ ተፋሰስ ሀገሮች ያለው ዲፕሎማሲ እንዴት ነው የሚለውን ጥያቄ ቀርቦ ነበረ። የኛውም ጤናማ ግንኙነት እንዳለ በተለይ ግን አንዳንድ የግብፅ ተቋማት በአሁኑ ሰዓት የአሸባሪ ካሏቸው ሀይሎች እና ጸረ ሰላም ካሏቸው ሀይላት የኢትዮጵያ ሀይላት ጋር በመቀናጀት የሚያደርጉት አፍራሽ ተልቆ ለግብጽ መንግስት እንደተነገረው እና የግብጽ መንግስት ደግሞ እነዚህን ለመቆጣጠር እንደማይችል ነጻና ገለልተኛ የሆኑ አካላት እንደሆኑ ተናግሯል እና ይሄኛውን ግን በጥናት እንቀጥልበታለን ያሉት ጠቅላይ ሚኒስትሩ ለምን የግብጽ መንግስት እነዚህን ለመቆጣጠርና ህጋዊ እርምጃ የሚወስድ መሆኑን እስኪያረጋግጥልን ድረስ እንቀጥላለን የሚል ምላሽ እንደሰጡ ነው። እንግዲህ ዋና ዋና ይህን ሚል ናቸው። በመጨረሻ ስለ ሚዲያ ዘርፍ የተነሳ ጥያቄ ነበር። ሚዲያው በዲሞክራሲያዊ ሂደቱ ተሳትፎን የማጉላት ጉዳይ በተመለከተ ተጠይቀው ከሌሎች እንቅስቃሴዎቻችን በማነጻጸር ብዙም ያልተሳካልን ነገር ቢኖር የሚዲያው እንደምፈለግ ነው አለማደግ ነው የሚል ገልጸውታል። ስለዚህ አንዱ አዲስ ተሿሚ ያደረግንበት ምክንያትም ለሙያው ቅርበት ያላቸው እና የታሰበውን ሪፎርም ተግባራዊ በማድረግ ሚዲያው በአገሪቱ ዲሞክራሲና ልማት ከፍተኛ አስተዋጽኦ የሚያበረክትበት ሁኔታ ለማመቻቸት ነው ብለው መልሷል። ተደርጓል እና እነዚህ አንኳር አንኳር ጉዳዮች አንስተዋል፣ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ። ዮሀንስ ገብረ እግዚአብሔር ለሰጠህን ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ አዜብ ስትልኝ።